የንባብ ፍጥነት እንኳን አሁን አንተ ባሳየህን ግልቢያ ሊደረግ የሚችለውን ያህል የአጻጻፍ ፍጥነቱ ያስገርማል። እናም እንድንነጋገር ያደርጋል። ጥሩ የንባብ ፍጥነት ብትል በጣም ፍጥነታቸው አስገራሚ የሆኑ አንባቢዎች፣ አሁን ስም መጥራት ባያስፈልገኝም፣ ከላይ እስከታች ገጽ እንዲህ አየት አድርገው ማንበብ ደግሞ ገለጥ ያደርጋሉ። ከላይ እስከታች አየት እንዲህ ፍጥነት ያላቸው አንባቢያን አለ። አዲሱ ሌላ ቦታ ይወስደንና ከእንግዳችን ሰዓት እንዳንነጥ እንዳንቀማ እንጂ ያልከውን ለማጉላት አንድ ነገር አለበት። በአጭሩ ልክ አሁን አንተ እንደገለጽከው ይሄ በአንድ ጊዜ አየት አድርጎ ብድግ የሚደረግበት አይነ አደራረግ፣ ይሄ ፎቶግራፊክ የሆነ የንባብ ፍጥነት፣ ፈጣን ንባብ እንደ ጥበብም እንደ ትምህርትም ለብዙ ነገር ይረዳል። ታዲያ ወደ ወጋችን ስንመለስ በንባብ እንኳን አንድ መጽሐፍ ይዘው ሰዎች ብዙ ጊዜ የሚቆዩትን ያህል ወዳጃችን ለመጽሐፉም ጊዜ የፈጀበት አይመስልም። ቁጥሩ ምናልባት ካላስ ደነገጠ አስራ ስድስት መጽፎች ጽፏል። ስልሳ ዓመት አልሙላው፣ በፍጹም አልሙላው። የእኔ የቅድሟ ንባብ ምን ውስጥ ተመደበ? ይህ የፍጥነቱን ንባቡን የምናሳምረውን ያህል ታዲያ መረዳትም ይፈልጋል። ያነበብከውን ውስጥ ማስቀረትህንም ትፈልጋለህ። እና ማንበብ ብቻ ሳይሆን ምን ያህል ተገነዘብ ነው ስላለ አንዳንድ የደጋግሞ የሚያነቡ ሰዎች ምክንያታዊ ናቸው። ጭምቅ ድቅቅ አድርገው የጥናት የሚመስል አይነት ንባብ ያነባሉ። ልብ ወለዱን ሲያነቡ ከታሪኩ ጋር ለመዋሃድ የሚሞክሩ ይመስለኛል። ቶሎ የሚገባውም እና የሚይዝም አለ። ታዲያ የአስራ ሰባት መጽሐፍት ደራሲው እንግዳችን እንዴት አድርጎ እንደተጻፈለት ፍጥነቱ የድርሰት ጥራቱን አውቆ ደርሶበት ቢሆን ይህን ሁሉ እንነጋገራለን። መልካም ነው፣ ጥሩ ነው። አለማየሁ ማሞ የበርካታ መጽሐፍት ደራሲ በቁጥርም በስምም ለመጥራት የምንቸገር ይመስለኛል። እንዲሁም በጋዜጠኝነት ሙያ ኢትዮጵያ ውስጥ አገልግለህ ነው ወዲህ ወደ ዩናይት ስቴትስ የመጣኸው። ዛሬ ምጥን ነገር ግን በተከታታይ የመጽሐፍትህ ይዘት ላይ የምንነጋገርበትን ወግ እንደው ለመንደርደሪያ እንዲሆነን ኑሮ በአሜሪካ በምክንያት ጎላ ብሎ የሚታይ መጽሐፍህ ይመስለኛል። በርካታ ናቸው ስል ሶስትም አራትም ወይም ብዙ ከዛ ያላለፈ ሊመስል ይችላል እና ለመሆኑ ምን ያህል መጽሐፍት ለንባብ አብቅተሃል? አለማየሁ፣ አመሰግናለሁ አሉ ለአሜሪካ በኖርኩባቸው አስራ ስድስት ዓመታት የአገር ቤቱን ሳይጨምር አስራ ስድስት መጽሐፍትን አሳትም ያለው በአማካይ በዓመት አንድ ማለት ነው። እንግዲህ ደግሞ ሁለት ሺህ አስራ ስምንት በአውሮፓውያኑ አቆጣጠር እያንኳኳ ስለሆነ እንዲሁ አስራ ሰባተኛውን መጽሐፍ ጨርሼ የአርት ኦቱን ስራ እየሰራው ነው። ስለዚህ መጽሐፍቱ አስራ ስድስት ናቸው። በመግቢያችን ከአዲሱ ጋር እንንደረደራለን ገነን ካደረግኩት ምናልባትም ለንባብም እንኳን ጊዜ በማይበቃበት ሁኔታ ውስጥ ነው ለመጽሐፍ የቻልክ የሚመስለውና አስራ ስድስት ዓመታት በአንድ አመት አንድ መጽሐፍ ማሳተም አለብኝ የሚል ቁርጥ ያለ አቋም ላይ ከመድረስህ ነው ወይስ የመጽሐፍቱ ሀሳቦች እየመሩህ ነው አስራ ስድስቱ ጋር ያደረሱ ሁለቱም ነው። አሉላ ሁለቱም ነው። በመጀመሪያ የሚመጡት ሀሳቦች ናቸው። አንድ ምሳሌ ልስጥ። ሁለት ሺ አስራ ስምንት ላይ የማሳትመው መጽሐፍ ውስጥ እና አንብብ ብዬ የሰጠሁትን የሴሚናር ወረቀት ሰክስጌው ነበረ እና ከሶስት መቶ ሀምሳ እስከ አራት መቶ ገጽ መሄዱን ሳይ ይሄ እና አንብብ እኮ ራሱን የቻለ ትልቅ ጻፍበት የሚገባ ጉዳይ ነው እና ነጥዬ ላወጣው ይገባል ብዬ አስብ ተመልከት እንግዲህ አሁን የሁለት ሺ አስራ ስምንት የመጽሐፍ እቅድ በአመት አንድ መሆኑ ቀርቶ ወደ ሁለት ዘለለ ማለት ነው። ስለዚህ የሚመሩኝ ሀሳቦቹም ናቸው። አንድ ሁለተኛ፣ እኔ የሚያደርኩት ውሳኔ ነው። አንድ ቀን ቁጭ ብዬ ተራ ሂሳብ ሰራው። በአመቱ ሶስት መቶ ስልሳ አምስት ቀናት አሉ። በቀን አንድ ገጽ መጽሐፍ ብችል አንድ ገጽ በአመት ሶስት መቶ ስልሳ አምስት ገጽ ያለው የዳጎሰ መጽሐፍ አሳተምኩ ማለት አይደለም ወይ ብዬ አሰላሁ። ከዛ ነው ተነስቼ ለራሴ ቃል የገባሁት እና በእርግጥ በየቀኑ መጻፍ ላትችል ትችላለ በተለያየ ምክንያት ግን ስትመጣ ማካካስ ነው። እንደዛ እያደረግኩ በመሄዴ ነው ይህንን አካሄድ መጠበቅ የቻልኩትና ቁጥሮቹም አንገት ለአንገት የተያያዙት። መልካም አለማየሁ ገፋ ተደርገው የሚጠየቁ ሁኔታዎችን ያለው አሁን ባነሳሃቸው ጉዳዮችም ብቻ ቀደም ብዬ እንዳስተዋወቅኩት ይሄ መንደርደሪያ ወግ ነውና ደግ ደጉን ቀለል ቀለል ያለውን ላንሳ አስራ ስድስት መጽሐፍ ለመጽሐፍና ወደ አስራ ሰባተኛው ለመሄድ የተንደረደርክበትን ለራስህ የሚያስቀመጥከውን መመሪያ እንበለው እንደ አቋም ቁርጥ አድርግ የወሰድከውን ሀሳብ ነግረህናል በቀን ውስጥ አንድ መጽሐፍ ምናልባትም ቀላል ሊመስል ይችላል በዛች መንገድ ብቻ ሲታይ ነገር ግን የቤተሰብ ህይወት አለ የአሜሪካን ሀገር ህይወት በራሱ ለመኖር በሚደረጉ ግብግቦች ብቻ አዳጋችነቱ ብዙ የሚነገርለት ነውና በዚህ ደረጃ ይሄን ያህል ቁጥር ባለው የጽሁፍ ስራ መጠመድ እንዴ ይቻል? ቤተሰባዊ ህይወት፣ ልጆች፣ ቤተሰብ አለ ወይ? እግረ መንገድህን ትነግረን። አለ በአንድ መድረክ ተገኝቼ የቤተሰቦችህን አስተዋጽኦም ስትገልጽ ያደመጥኩበት አጋጣሚ አለና አያይዘህ እሱንም ንገረን። አሁንም እንዴት ይቻላል እያልኩህ ነው። መልካም ነው። እንግዲህ ተችሎ ያየሁት በሁለት ምክንያቶች ይመስለኛል፣ ግን አስቀድሜ ይሄን ያልከውን ነገር ትንሽ ልንከው። እንደ ማንኛውም የቤተሰብ አስተዳዳሪ የሁለት ልጆች አባት እና ባለትዳር ነኝ። አቅርቦት ይመለከተኛል። ስለዚህ በሳምንት አርባ ሰዓቶች እሰራለሁ። ሙሉ ጊዜ ነው የሚሉት እዚህ ሀገር። እሱ እንደገና እማራለሁ። እርግጥ ለትምህርቴ በአካል ወደ ክፍል መሄድ የለብኝም፣ ሁሉ በድረ ገጽ ነው። ተማሪ ነኝ። ምንድን ነው የምታጠናው? አሁን እያጠናው ያለሁት አጠቃላይ እውቀት ወይም ኢንተርዲሲፕሊናሪ ስተዲስ የሚሉት ነው እና በሚቀጥለው ዓመት መጀመሪያ የመጀመሪያ ዲግሪን አገኛለሁ። ከዛ በኋላ ወደ ሁለተኛው ዲግሪ ስሄድ ግን በአገልግሎት እና በአመራር ጉዳይ ላይ የሚቀጥለውን ዲግሪ ለመስራት እያሰብኩ ነው፣ ግን ገና አልወሰንኩም። እና እነዚህን ሁሉ ተሸክሜ ነው በተረፉ ሰዓቶች የምጽፈው ከጓደኞቼ ጋር አንዳንዴ የቀኑ ሀያ አራት ሰዓት አልበቃ ካለ ከሚቀጥለው ቀን ተበደረ እያልኩ ቀልዳል። አካሄዴ እንደዛ ነው። እንዴት ተቻለ ላልከኝ ግን ዋና ምክንያቶች ብዬ የምላቸው ሁለት ናቸው። አንዱ መጽሐፍ ለአንተ ምንድን ነው? ለአንዳንዶች መጽሐፍ መዝናኛ ነው፣ ለአንዳንዶች መጽሐፍ ጊዜ ማሳለፊያ ነው። ለእኔ ግን መጽሐፍ ጥሪ ነው። የሕይወት ጥሪ ስለተሰጠኝ መጽሐፍ አለብኝ። ይሄ እንደ መልህቅ የያዘኝ ነገር ነው። ሁለተኛው ካልኮ ነገሮች አንጻር ማይካደው ረድኤተ እግዚአብሔር ነው። የእግዚአብሔር እጅ ባንተ ላይ ከሌለ እንደዚህ በብዙ መስኮች ውጤታማ ልትሆን አትችልም። ማለት ሙሉ ጊዜ ሰርተ፣ ቤተሰብ አስተዳድረ፣ ትምህርትን ተከታትለ እንደገና በደራሲነት ልትታወቅ አትችልም። ስለዚህ ሁለተኛውና የማይታለፈው ሚስጥር ረድኤተ እግዚአብሔር ነው ብዬ ነው የማስበው። ግርም ነው። አለማየሁ የመጽሐፍትህን ገጾች ገለጥ ገለጥ እያደረግን መነጋገር ይጠይቃል። የብዛታቸውን ያህል ይዘቱንም መፈተሽ ይጠይቃል። አድማጮች በዚህ ሰዓት ምናልባትም እንድንጠይቀው፣ እንድንመረምር፣ እንድናነሳ የሚያደርጉት ጉዳይ ይመስለኛል። ለማስታወቅ ያህል ነው የጀመርነው እና ትውውቁን እስኪ በርዕስም ገፋ እናድርግ የመጽሐፎችህን አንተም ራስህ ለመዘንጋት የምትቃረም መሆኑን ከቃለ ምልሳችን በፊት ገልጽህልኛል። አስራ ስድስት መጽሐፍት ናቸውና ማና ማለት ያስቸግራል አስራ ስድስት መጽሐፍት የአንተ ድርሰቶች ናቸውና እስኪ የሚመጡ ለሆ በርዕስ ደረጃ እንኳን አስተዋውቀን። እሽ የርዕሳቸውን ልናገር ማስታወሻዬን አውጥቼ ይዣለሁ። ብዙ ቦታ በቃሌ ልናገር ሞክሬ ሁለቱን ወይም ሶስቱን እየረሳው አንዳቸው እንዳላስቀይም መጠንቀቅ ጀምሬያለሁ። መጽሐፎችን እንዳታስቀየም ነው የምትለኝ? አ መጽሐፎቼ ብዙ ባለመነሳት ቅያሜ እንዳያመጡ እና መልካም፣ ከአንድ እስከ አስራ ስድስት ብጠራቸው አንድ የማዕበል መንገደኞች ሁለት የብርታቱ ሚስጥር ሶስት እና አራት የዘመኑ ሰውና ለተሰጠኝ እድሜ ሁለቱም የግጥም ስብስቦች ናቸው። አምስት ቅድስናን መፈለግ ስድስት እነማን ነበሩ። ሰባት ያነሳኸው ኑሮ በአሜሪካ ስምንት የሕይወቴ ፈርጦች ወይም ክፍል አንድ የሕይወቴ ታሪክ ነው። አስር ይቅር በሉኝ። እስራ አንድ ምን ልታዘዝና ሌሎች ሰባት አጫጭር ታሪኮች አስራ ሁለት የገበታ ወጎች፣ አስራ ሶስት ታላቁ ሩጫ፣ አስራ አራት ልጆች የእግዚአብሔር ስጦታዎች፣ አስራ አምስት የብዕር ትሩፋት የማህበራዊ መገናኛ ብዙሃን ጽሁፎች የስብስብ ነው፣ አስራ ስድስት የንስር መንገድ እና ሌሎችም አጫጭር ታሪኮች የሚሉ ናቸው። ሩም ነው። አስራ ሶስት ላይ ይመስለኛል። ታላቁ ሩጫ ብልሃል ቶሎ ፈጥኖ ሰው የሚከሰትለት በአዲስ አበባ በየጊዜው የሚደረገው ታላቅ ሩጫ ነው። ምናልባት ከዛ በተለየ ጭብጥ ላይ ያተኮረ ሊሆን ይችላል። አንዳንድ ስራዎችህ መንፈሳዊ ይዘት ያላቸው እምነት ወይም ሃይማኖት ቀመስ ክርስትና እምነት ቀመስ የሆኑ መጽሀፍት ይመስሉኛል። የመፈተሽ እድል አይገጠመኝ የተወሰኑትን ብቻ ነው እና እስኪ ሁለቱን ጥያቄዎች መልስልኝ። ዘጠነኛም ተዘሎ ከሆነ አስታውሰን፣ የተዘለለ መስሎ ተሰምቶኛል ሁለቱን አገጣጥማለሁ ብዬ ነው። አንዱን የዘለሉ በመሀል አንድ ጻፍለት የሚል መጻሄት አለኝ። መጻሄት የሚለውን ቃል ራሴ ነኝ የፈጠርኩት። ምን ማለት ነው? ያ ደግሞ የእንግሊዘኛውን ቡካዚን የተረጎንኩበት ነው። አንድ ጊዜ የወረቀት እጥረት እና የህትመት ውድነት በነበረ ጊዜ ትራይ ቡካዚን የሚል አንድ ጽሑፍ አንብቤ ነበር። ቡካዚን ማለት ቡክ ኤን ማጋዚን መጽሐፍ እና መጽሔትን በአንድ ላይ ማለት ነው እና በአማርኛ ምን ብዬ ልፍታው ብዬ መጻሄት መጽሐፍና መጽሔት የሚል ቃል ፈጥሬለታለሁ እና በሚሄድባቸው ክፍለ ግዛቶች ሁሉ የስነ ጽሑፍ ስልጠና ስሰጥ ሰዎች ሲጨርሱ የምስክር ወረቀት እንደሚሰጣቸው ሁሉ እኔ ያችን ነው ለሰዎች በስጦታ የማድላቸው እና ጻፉ እያልኩ የማበረታታበት ነው። እና የተዘለለው እሱ። ወደ ታላቁ ሩጫ ስመለስ እንዳልከው አጻጻፌ በሁለት አይነተኛ መደቦች ይከፈላል ለጠቅላላ እውቀት የሚጠቅሙ እና ለነፍስ እውቀት የሚበጁ ብዬ ለሁለት ከፍላቸዋል እና እንደ ጠረጠርከውም ታላቁ ሩጫ ስለ ሀገራችን የሩጫ ታሪክ፣ ስለ ታላቅነታችን የሚያወራ ሳይሆን ምንም እንኳን ያንን በምሳሌነት ቢጠቀምም የሚያወራው ስለ ሕይወት ሩጫ ነው። ሁሉም ሰው ይሮጣል፣ አንድ ቀን ይጨርሳል፣ የሚጨርስበት ቀን አለው እና ያንን ሩጫ እንዴት ነው በድል መጨረስ የምንችለው ብዬ ሰዎች ያላዩትን ሌላ አንግል ነው የማሳየው በዚህ መጽሐፍ እና የሚገርመው ግን ምድራዊውም ይሁን ሰማያዊው ሩጫ በጣም ተመሳሳይነት አላቸው። በነገራችን ላይ ምድራዊው ከሰማያዊው ይኮርጃል እንጂ ሰማያዊው ከምድራዊው አይቀዳል። ስለዚህ ብዙዎቹ መርሆች ከዛ የተወሰዱ ናቸው። ለምሳሌ አንዱን ባነሳ መለማመድ እና መመዝገብ የሚሉ ነገሮች አሉ። ያ ይገላበጣል። በምድራዊ ሩጫ አስቀድመህ ትለማመዳለህ፣ ሚኒማውን ታሟላለህ፣ ከዛ ሄደ ለውድድሩ ትመዘገባለህ። ሰማያዊ ከሆነ ግን አስቀድመህ ተመዝግበህ ነው ወደ ልምምድ የምትገባው። እንዲህ እንዲህ አይነት ብዙ ያልታዩ ምስጢሮችን ተነትንበታለሁ። ቁጥር አንድ ላይም ያነሳሁትን የማዕበል መንገደኞች እንዲሁ እንደ ምሳሌ ብንወስደው ብዙ አድማጮችህ የማዕበል ዋናተኞች ከሚባለው ተከታታይ ድራማ ጋር ዝምድና እንዳላቸው አስባለሁ። እኔ ደግሞ ማዕበል ላይ ከሚዋኙ ይልቅ ሰዎችን ማዕበል ላይ መንገደኛ አድርጌ ነው የሳልኳቸው እና ከግራ ከቀኝ የሚያንገላታን ሚዛን የሚያስተን ሲመቸውም አንገዳግዶ የሚጥለን ማዕበል ሁሌ አብሮ እንደሚኖር ነው ይሄ መጽሐፍ የሚናገረው። ግን ተነስቶ መቀጠል የሚባል አማራጭም እንዳለ ያመለክታል። ይሄ ነው እንግዲህ ከሞላ ጎደ አለማየሁ፣ የመንደር ዘሪያ ወጋችንን ቋጫለን ከመጽሐፍትህ ገጾች ገለጥ ገለጥ አድርገን በመጽሐፍት ይዘትና በድርሰት እንዲሁም ንባብ ዙሪያ ለሚኖሩን ተከታታይ ወጎቻችን የመንደርደሪያ ያህል ነው። ለአሁኑ ለጊዜህ አመሰግናለሁ። መልሼ እንደማገኝ ተስፋ አድርጋለሁ። እግዜር ስጥልኝ። እኔም ስለተሰጠኝ እድል አመሰግናለሁ። ደግመን እስክንገናኝ እንግዲህ አድማጮች ቢያንስ ወደ ፌስቡክ ገጽ እየሄዱ አንዳንድ አጫጭር ጽሁፎችን እያነበቡ እንደሚጠብቁን ተስፋ አለኝ። አመሰግናለሁ።